ባለፉት ሁለት ዓመታት በኢትዮጵያ መንግስትና በትግራይ ታጣቂዎች መካከል በተደረገው ጦርነት በሕይወት ላይ ከደረሰው ከፍተኛ ጉዳት በተጨማሪ በንብረት ላይ ውድመት ደርሷል። ጉዳት ከደረሰባቸው የመሠረተ ልማት ዘርፎች መካከል መንገዶችና ድልድዮች ይጠቀሳሉ። በተለይ ከተሞችን ከከተሞች የሚያገናኙ ድልድዮች ከፍተኛ ጉዳት ደርሶባቸዋል። አቶ ጀማል ስጦታው የኮረም ከተማ ነዋሪ ሲሆኑ ሰቆጣንና ኮረም ከተሞችን የሚያገናኘው የጥራሪ ወንዝ ድልድይ በጦርነቱ በመጎዳቱ በሁለቱ ከተሞች መካከል ያለው የትራንስፖርት ፍሰት በእጅጉ ተጎድቷል ብለዋል። በተለይ ሸቀጦችን ከከተሞች ወደ ከተሞች ለማድረስ ባለመቻሉ ገበያውን ጎድቶታል ነው ያሉት። ትራንስፖርት ተቋርጧል። በጊዜው መከላከያ በዶዘር እንትን አድርጎ በወንዙ እንዲያልፍ ነው ያደረገው። በዛ ምክንያት አሁን ባሶች ምናምን እንደ ልብ ለመንቀሳቀስ አስቸጋሪ ነው። ድልድዩ ከሌለ ማንኛውም ሸቀጥን ምንም መተላለፍ አስቸጋሪ ስለሚሆን ይህ ነው ከባድ የሚያደርገው። መከላከያ በቦታው አለ፣ የተሰራ ነው። መጠናቀቁን የምናውቀው ነገር የለም ገና ነው። አቶ አማኑኤል አሰፋ የቆቦ ከተማ ነዋሪ ሲሆኑ ወልዲያን ከቆቦና አላማጣ ከተሞች የሚያገናኘው የአለ ውሃ ወንዝ ድልድይ በጦርነቱ ጉዳት እንደደረሰበት ገልጸዋል። ተሽከርካሪዎች በወንዝ ውስጥ ለመሻገር በመገደዳቸው የተሽከርካሪዎች የውስጥ ዕቃ እየተጎዳ ነው። በዚህ ምክንያትም የትራንስፖርት ታሪፍ በጥፍ ጨምሯል ብለዋል። ማህበረሰቡ የዋጋ ጭማሪ አለ የሆነ የሚሄደው ዝግዛግ ነገር ስላለው መኪናውንም ተሽከርካሪዎች የሚጎዳ ሊንጋ ውሃ ምናምን ነገር ስላለው ከአንድ ብር ወደ መቶ ብር ሆኗል። ዋጋ ጭማሪ አድርጓል። ሲቀጥል ደግሞ ጊዜንም ራሱ በአግባቡ እንዳይጠቀም ነው ያደረገው። በተለይ በታችኛው በባቡር መንገድ ተቀይሶ ሲሄድ እያለ አትሊስት የአስራ ሁለት ኪሎ ሜትር ምናምን ጭማሪ ነበረው ከወጥሮ መንገድ ማለት ፈልለ ተሳቢዎችና ጠም ከመበር ሊሆኑ መኪናዎች በቀላሉ እንደፈለጉ አድርገው እንትን ለማለት አይመችም። የወልዲያ ከተማ ነዋሪው አቶ ወርቁ ተገኝን በወልዲያና በቆቦ መካከል ያለው ድልድይ ባለመጠገኑ ሕብረተሰቡ የጊዜና የኢኮኖሚ ብክነት እንደደረሰበት አስረድተዋል። ወደ ቆቦ ነዳጅ እየገባ አይደለም። ሲቀጥል አሁን ህብረተሰቡ ሁለት መቶ ብር ነው ትራንስፖርት እየተቀበሉት ያለው በድልድሉ ምክንያት ማለት ነው። እቻ ተጽዕኖ እየደረሰ ያለው ለባለሀብቶቹም። በጅፕራ ቅር ሰጥተው ምናምን ነው የሚሻገሩት እና በዛ ምክንያት ሚሻገሩት ው ለጊዜው ብረት ምናምን አቀርበዋል። ብረት በብረት ስለሚሰራ ማለት ነው። ብረት ምናምን ቀርቧል፣ ግን ሳተን አልቻለም። በጣም ከባድ ነው። ባለሀብቶችም ጣ እየተበላሸባቸው ነው። ጅፕራ ቅር ሰጥተው ነው የሚያሻግሩት። በኢትዮጵያ መንገዶች አስተዳደር የድልድዮችና ስትራክቸር ስራዎች ዳይሬክተር ኢንጂነር ጌትነት ዘለቀ በስልክ ተጠይቀው ለዶቼ ቬለ በሰጡት ምላሽ የአለውሃና የጥራሪ ድልድዮች ግንባታ እየተካሄደ ነው። አለውሃን ጠገንን፣ እንደገና ተመልሶ ፈረሰ። አሁን ሁለተኛ እሱን እየሰራ ያለ እንደገና ከፈንጂው በተጨማሪ ጎርፉም ጎርቶት ስለነበረ ፒር እንደገና ከመሀል መስራት ነበረብንና አሁን ፒር እያሰራ ነው። ፒሩ እንዳለቀ አምሳ አራት አምሳ አራት ሜትር በግራ እና በቀኝ ጠቅላላ መቶ ስምንት ሜትር ተገጣጣሚ ድልድይ ወይም የብረት ድልድይ ላው ላይ እንዘረጋለን። ዋሩ ሀው ማለት የፀራሪውም አፓርትመንቶቹ ወይም ተሸካሚው ብራና ቀኝ ያሉት ግንቦች ደህና ስለሆኑ በኢሊቭ ብቻ ስለሆነ የወደቀው አሁን እሱንም የመተካት ስራ እየሰራ ነው። እንግዲህ በሚቀጥሉት አምስት ስድስት ቀን ውስጥ ለትራፊክ ክፍት ይሆናል። የዘራሬው እንደ ኢንጂነር ጌትነት ከዚህ በፊት ሁመራን ከሽራሮ ወይም አዲጎሹን ከሽሬ የሚያገናኘው የተከዜ ሶስት አብነትን ከአምደ ወርቅ የሚያገናኘው የተከዜ አንድ ድልድዮች እንደዚሁም ወልዲያን ከሚሌ የሚያገናኘው የጨርጨርቲ ድልድይና የጎቦ ድልድዮች ግንባታቸው ተጠናቅቆ ለትራፊክ ክፍት ሆነዋል ብለዋል። አጠቃላይ ከዚህ በፊት ለጥገናና በጥገና ላይ ለሚገኙት ድልዮች 160 ሚሊዮን ብር ወጭ መደረጉንም ባለሙያው ተናግረዋል። አለም ነው መኮንን ለዶቸ ቤሌ ራዲዮ ባህር ዳር።